SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል ሊብራል ፓርቲ ሥራ አስፈጻሚ ለቅሬታዎች እንደምን እልባት ማበጀት እንደሚገባ ለመከለስ ስብሰባ ተቀምጧል በቻይና የግብአት ቁሳቁሶች ላይ ታሪፍ ይጣላል የሚለው ዜና በዩናይትድ ስቴትስና እስያ የፋይናንስ ገበያዎች ላይ ማሽቆልቆሉን አስከትሏል። የሚሉት ዋነኛ ርዕሰ ዜናዎቻችን ናቸው። የሊበራል ፓርቲ የቅሬታ አቤቱታዎችን በአገር አቀፍ ደረጃ እንዴት ሊፈታ እንደሚችል የማሻሻያ ለውጦችን ማድረግ ጀምሯል። በቀድሞ የሴት የፓርቲው ሠራተኞች ወሲባዊ ጥቃቶችና ጉንተላዎች ደርሰውብናል የሚሉ ክሶች እየጨመሩ መምጣትም በፓርቲው መተዳደሪያ ደንብ ላይ አባላትን የማረቂያ ለውጦች ለማስቀመጥ ግድ ብሏል። የፌዴራል ሊበራል ፓርቲ ፕሬዚደንት ኒክ ራይነር ባለፈው ዓመት ዛቻና ማስፈራሪያዎችን በተመለከተ ቀርበው የነበሩ ስሞታዎችን ተከትሎ የደረጉትን ማሻሻያዎች አካተው ሲናገሩ ባለፈው ሴፕቴምበር ኦክቶበር፣ በጠቅላይ ሚኒስትሩ ጥያቄ መሠረት በክሪስ ማክዳቨን እና የቀድሞው የፌዴራል ዳይሬክተሩ ብራያን ሎግነን የሚመራ አንድ ከላሽ ቡድን አቁመናል። በስብሰባው ወቅት የቅድሚያ ሪፖርት በወረቀት ሰፍሮ ደርሶናል። አስፈላጊው መደምደሚያ አገር አቀፍ የቅሬታ ሰሚ ሂደት እንዲኖር ምክረ ሐሳብን የሚያቀርብ ይሆናል ብዬ አስባለሁ ብለዋል። የሊበራል ፓርቲ ምክትል መሪ ጆሽ ፍራይደንበርግ በበኩላቸው እነዚህ ክሶች በእጅጉ አሳሳቢና አዋኪ ናቸው፣ ከጉዳዩ ጋር የተያያዙ ሰዎች ለተገቢው ባለሥልጣን ጉዳያቸውን እንዲያሰሙ እናበረታታለን። ማንኛውም ሰው በሥራ ገበታ ላይ ከትንኮሳና ጉንተላ ነፃ ሊሆን ይገባል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቻይና የግብአት ቁሳቁሶች ላይ ተጨማሪ ታሪፍ መጣል የአሜሪካን የፋይናንስ ገበያዎች በብርቱ ጎድቷል። የንግድ ንግግሩ በቻይናና በዩናይትድ ስቴትስ የቀጠለ ቢሆንም ከሴፕቴምበር ጀምሮ ታሪፉ ሥራ ላይ ይውላል የሚለው ዜና በወደፊቱ ውድድሮች ላይም አሉታዊ ተጽዕኖ ሊኖረው ይችላል የሚል ግምት አሳድሯል። የአቶ ትራምፕ የታሪፍ ጭማሪ በቻይና 250 ቢሊዮን ዶላርስ በሚያወጡ የግብአት ዕቃዎች ላይ የተጣለውን 25 አያካትትም። ቻይናን 30 ቢሊዮን ዶላርስ በሚያወጡ ግባቶች ላይ ታክስ ጥለንባታል። ነገሮችን የማዘዘረው ጊዜ አሁን ነው። ከእኛ ጋር የንግድ ልውውጥ ማድረግ የማይሹ ከሆነ በእኔ በኩል ቁብ አይሰጠኝም ብለዋል። ከታሪፍ ጭማሪው ዜና ጋር ተያይዞ በዛሬ ዕለት አርብ፣ በኒውዚላንድ ታይዋንና ደቡብ እስያ የፋይናንስ ገበያዎች አሽቆልቁሏል። የፌዴራል መንግሥቱ ወደ አውስትራሊያ መጥተው ከቤተሰባቸው ጋር ለመቀላቀል ለሚሹ የወላጆች ቪዛ ፈቀዳ መጀመሩን አስታወቀ። አዲሱ ቪዛ በቤተሰባቸው ስፖንሰር የሚደረጉ ወላጆች አውስትራሊያ ውስጥ እስከ አምስት ዓመታት ድረስ እንዲቆዩ የሚያደርግ ይሆናል። የኢሚግሬሽን ሚኒስትር ዴቪድ ኮልማን ከወዲሁ መቶ ሰባ የቪዛ ማመልከቻዎች ገቡ መሆኑን ጠቁመው የቪዛ አመልካቾቹም ከደቡብ አፍሪካ፣ እስያ እንግሊዝና ግብፅ መሆናቸውን ገልጠዋል አቶ ኮልመን ይህ ዓይነቱ ቪዛ ከፍተኛ ጥያቄ ያለው መሆኑን ተናግረዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል ሊበራል ፓርቲ ሥራ አስፈጻሚ ለቅሬታዎች እንደምንልባት ማበጀት እንደሚገባ ለመከለስ ስብሰባ ተቀምጧል። በቻይና የግብዓት ቁሳቁሶች ላይ ታሪፍ ይጣላል የሚለው ዜና በዩናይትድ ስቴትስና እስያ የፋይናንስ ገበያዎች ላይ ማሽቆልቆሉን አስከትሏል። የሚሉት ዋነኛ ርዕሰ ዜናዎቻችን ነበሩ። ሂር ሞር ስቶሪስ ኢን ዮር ላንግዌጅ ባይ ቪዚቲንግ ኤስቢኤስ ዶት ኮም ዶት ኤዩ